ሰላም ሰላም ለዘክረ ስምኪ ሐዋዝ እምነ ከልበኔ ወቁስት ወእምነ ሰንበልት ምዑዝ ማርያም ንግል ለባሲታቢ ትእዛዝ ይስቅ የኒ ለለ ጽባሁ ወይነ ፍቅሪኪ አዚዝ ከመይሰቅዮ ውሂዝ ለሰናይ አርዝ